ሰላም እንደምናመሻችሁ የጋቢና ቪ አድማጮች፣ የሁድ ምሽት መስከረም 23 2014 ዓ ም ዝግጅታችን ከአሜሪካ ድምጽ ራዲዮ ጀምሯል። በመስተንግዶ አበሬያችሁ የማመሸው እኔ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛለ። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመራረጥናቸውን መሰናዶች አዘጋጅተናል። አብራችሁን ቆዩ። ነጩ ፖስታ ወደ ነጩ ቤተ መንግስት የተሰኘ አዲስ የወጣቶች ዘመቻ በዚህ ሰሞን ሲካሄድ ቆይቷል። ዘመቻው በወጣቶች የተጻፉ አምስት ሚሊዮን ደብዳቤዎችን ወደ ዩናይትድ ስቴትስ መንግስት መቀመጫ ዋይት ሀውስ በመላክ አሜሪካ ኢትዮጵያ ውስጥ እየተካሄደ ባለው ጦርነት ዙሪያ ያላትን የተሳሳተ መረዳት እንድታስተካክል መጠየቅ እንደሆነ የዘመቻው ዋና ጸሐፊ አቶ አለማየሁ ሰይፉ ለአሜሪካ ድምጽ ተናግረዋል። ሀብታሙ ስዩም የዚህ ሐሳብ አመንጪ የሆነው ዩዝ ኢምፓወርመንት ተቋም ዳይሬክተር የሆኑት አቶ አለማየሁ ሰይፉ ጋር ቆይቶ አድርጓል። የዘመቻውን ዓላማና ግብ አስቀድመው ከሚያስረዱበት ይጀምራል። እዚህ አንደኛውና የመጀመሪያው የኢትዮጵያ መንግስት በአጠቃላይ በዚህ በሰሜን ኢትዮጵያ ከህወሓት ኃይሎች ጋር ባለበት ግጭት ላይ ለዓለም መንግስታት ለማስረዳት የሚያደርገው ጥረት እንደተጠበቀ ሆኖ የኢትዮጵያ ሕዝብ ደግሞ ቀጥታ በተለይ ከአሜሪካ ሲሚር አስተዳደሮች ጋራ መገናኘት እንዲችል ማድረግ መቻል አንደኛው ምክንያት ነው። ሌላኛው በዚሁም እንግዲህ የኢትዮጵያ እውነታ በተለያዩ ዓለም አቀፍ ሚዲያዎች አላግባብ የተዘባ መረጃ እየተሰጠ በዲዛይን ነው። እንደውም መረጃ እየተሰጠ ብቻ ሳይሆን የኢትዮጵያ እውነታ እየተቀማ ነው። የኢትዮጵያ እውነታ ከተቀማ ደግሞ ይሄንን እየቀሙ ያሉት ዓለም አቀፍ ሚዲያዎች ከሌሎች ፀረ ኢትዮጵያ ኃይሎች ጋር ተባብረው ስለሆነ ያንን እኛ እውነት አለን ሀገራችን እንፈልጋለን ህዝቡ እንዲል እድብ ማመቻቸት ነው። ሶስተኛው የአክሰስ ጉዳይ ነው፣ እንግዲህ የተደራሽነት ጉዳይ ነው። በአሁኑ ጊዜ በትዊተርም፣ በሌሎች የማህበራዊ ሚዲያ መገናኛዎች በኩል የሀገርን ጉዳይ ወይም ደግሞ የአንድን ዲፕሎማሲ ጉዳይ ማነጋገር ማንሳት ይቻላል። ነገር ግን እዛ ላይ ያለው አንደኛ ያለው ራሱ በኢትዮጵያ ደረጃ ቁጥሩ ትንሽ ነው። የኢትዮጵያ ትዊተር ተጠቃሚ ካለውም ደግሞ አጠቃቀሙን በደንብ በአግባቡ የሚጠቀምበት ቁጥሩ አሁንም አናሳ ነው። ሁሉም ኢትዮጵያዊ ከገጠር የኢትዮጵያ ቀበሌ አንስቶ እስከ ዋና ከተማ ያለው የኢትዮጵያ ህዝብ በምን መልኩ ነው ይህንን የአሜሪካ መንግስት አላግባብ በኢትዮጵያ ላይ ጫና እያደረገ ያለውን ነገር መቃወም የሚችለው የሚለውን ነገር ስናስብ ያው በፖስታ ይሄ ለሁሉም ተደራሽ ነው የሚል ነው መነሻችን ማለት ነው። ስለዚህ በእነዚህ መሰረታዊ ሶስት ምክንያቶች በተደራሽነትና የኢትዮጵያን እውነታ ለዓለም ማህበረሰብ ለማሳወቅ ሀገራችንን እኛ እንፈልጋታለን። ሀገር ለማፍራስ ከተነሱ ኃይሎች ጋራ የአሜሪካ መንግስት አይተባበር የሚለውን መግለጽ ነው እንግዲህ። የዩናይትድ ስቴትስ መንግስት በተለያዩ ጊዜያት በሰጣቸው መግለጫዎች ላይ ዋነኛ ፍላጎቱ ኢትዮጵያ ውስጥ የተኩስ አቁም እንዲደረስ ጦርነቱን የተከተሉ ሰብዓዊ መብት ረገጣዎች እንዲቆሙ ማድረግ፣ ተሳታፊዎችም ለፍርድ እንዲቀርቡ መጠየቅ እንደሆነ አሳውቋል። በእናንተ ዘመቻ ውስጥ የአሜሪካን መንግስት የሚያስወቅሰው አቋም ወይንም ደግሞ የሚያስኮንነው ጉዳይ ምንድን ነው? አሁን ካነሳቸው ጥያቄዎች ጋር በተያያዘ ይሄ የነጩ ፖስታ ወደ ነጩ ቤተመ መንግስት ቀጥታ ከአሜሪካ መንግስት ጋር ባለው ለመኮነን አይደለም። አንዱ ሊሆን ይችላል እንጂ የአሜሪካ መንግስት እያሳሰባቸው ያሉ ነገሮችን ለመኮነን አይደለም። ለዚህ የአሜሪካ መንግስት ለማሳሰብ የዳረጉት ነገሮች ናቸው በዋናነት የምንኮን ነው ማለት ነው። ምንድን ነው የምናምነው? የአሜሪካ መንግስት በትክክል ተጨባጭ በመሬት ላይ ያለው እውነታ እየቀረበለት አይደለም። በተጠናና በታቀደ መንገድ የተሳሳተ መረጃ ለአሜሪካ መንግስት አስተዳደሮች እየቀረበ ነው የሚል እምነት አለ። ስለዚህ የተሳሳተ መረጃ እየቀረበ ከሆነ እውነተኛው መረጃ ደግሞ የኢትዮጵያ ሕዝብ እጅ ላይ ነው። አምስት ሚሊዮን ሰው በትንሹ ደብዳቤ ለዋይት ሃውስ በሚልክበት ጊዜ ምን ያህል የኢትዮጵያን እውነታ በትክክል ሊያደርስ እንደሚችል ያው ቁጥሩ ይናገራል ማለት ነው። ስለዚህ የተኩስ አቁም አድርጉ ወይንም ደግሞ ተስማሙ የሚሉ የማሸማገል ነገሮችን ቀጥታ መቃወም ሳይሆን በተለይ በአሜሪካ በኢትዮጵያ መንግስት ላይ አላግባብ እያደረጉ ያሉ ጫናዎች አሉ። የችግሩ መሰረት የሆነው ህወሀት ሆኖ እያለ የኢትዮጵያ መንግስትን ጥፋተኛ የሚያስመስሉ የተለያዩ ሪፖርቶች በተለያዩ ሚዲያዎች በየጊዜ እና ይሄ ስህተት ነው፣ ትክክል አይደለም። አንደኛው ማለት ነው። የአሜሪካ መንግስትም የተሳሳተ መረጃ እየደረሰው ነው ብለን የምናምነው ለምንድ ነው? ከዚህ በፊትም እንግዲህ በተለያዩ ሚዲያዎች ላይ ሲነሳ ነበር እና ፍሮም ባስማቱ ኢትዮጵያ ወይም ሲቱ ኤፍሲ የሚባል ዶክመንት በወጣ ጊዜ እዛ ዶክመንት ላይ በዚህ ጦርነት ወቅት የኢትዮጵያ መንግስት ለማሽመድመድ እንደውም በዶክመንቱ ላይ በግልጽ የተቀመጠው የኢትዮጵያ መንግስት የፈለገውን ያህል ብጮህ ዓለም አቀፍ የሚዲያ ሽፋን መንፈግ ይላል። በሌላ በልኩ ደግሞ የህወት ኃይሎች የሚፈልጓቸውን እያንዳንዱን እንቅስቃሴያቸውን በፈለጉት መንገድ የሚዲያ ሽፋን እንዲሰጣቸው ነው የሚለው እዛ ዶክመንት ላይ አሁን በዲዛይን እየተደረገ ያለው ሀገራችን ላይ እንደዚህ ነው። ይቅርታ አለማየው ላቋርጥህና ዚጋ ይሄ የሚባለው ሰነድ ወይም የሚባለው እንቅስቃሴ ግን በአሜሪካ መንግስት በኩል እውቅና ያገኘ ወይም እንደ መንግስት አቋምና አካሄድ የተያዘ ጉዳይ አለመሆኑ የሚታወቅ ከሆነ የአሜሪካ መንግስትን አቋም ነው ብሎ ለመቃወም አይርቅም ወይ እንደ አቋምና እንደ ይዘት በግልጽ መግለጫ ባስቀመጣቸው ነገሮች ላይ መከራከርና እነሱን ነቅሶ ማስቀመጥ አይሻልም ወይ? በነገር ላይ እንግዲህ ይሄ ንቅናቄም የተጀመረው የአሜሪካ መንግስት አሁን ሁለተኛውን መግለጫ ከትናንት ወዲያ ከመውጣቱ በፊት ነው። አዲስ ማዕቀብ ለመጣል የሚያስችሉ ውሳኔ ፕሬዝደንቱ ከመፈረማቸው በፊት ነው ይሄ እንቅስቃሴ የተጀመረው። ስለዚህ ቀጥታ ከአሜሪካ መንግስት የማሸማገል ወደ ተኩሱ አቁሙ ተስማሙ ወደሚለው መግለጫ በፊት የተጀመረ ነገር ነው። ይሄ መግለጫ ራሱ የመጣው በዋናነት የኢትዮጵያ መንግስትና ህዋት እያደረጉ እያደረጉ ያሉት ነገር የኢትዮጵያ መንግስት እንደ መንግስት መታየት አለበት ብለን እናምናለን። ይሄ ቡድን ኢትዮጵያን ለማፍረስ ነው አላማ ብሎ በግብጽ የተናገረን ድርጅት ከአንድ ትልቅ መቶ አስር ሚሊዮን ህዝብን ከሚያስተዳድር መንግስት ጋር እኩል ማነጻጸሩ ራሱ አግባብነት የለውም ብለን እናምናለን። የመጀመሪያው፣ ሌላው እንግዲህ የአሜሪካ መንግስት ቅድም እንዳልኩ የተሳሳቱ መረጃዎች እየደረሱት ነው። እኛ በዋናነት አድሬስ ማድረግ የምንፈልገው ነገር የኢትዮጵያን ሀቅ መናገር ነው። የኢትዮጵያ ሀቅ ምንድን ነው ብትለኝ ለምሳሌ አሁን በዓለም አቀፍ ሚዲያዎች በተሳሳተ ሁኔታ ጦርነቱን ማን ጀመረ የሚለው ነገር እንኳን ራሱ ህወት ባመነበት ሁኔታ ማለት ነው። ሆን ተብሎ ማን እንደጀምሮ በማይታወቅ ሁኔታ እየመሰለ እየቀረበ ነው ያለው። ከዛ ጀምረን የኢትዮጵያ መንግስት ለሰላም ዝግጁ እንደነበረና ለህዝቦች ሰላም የተናጠል የተኩስ አቁም አድርጎ ሌሎችን ህወት በአለም አቀፍ የጦርነት ህግ የተከለከሉ ተግባራትን እንኳን እያደረገ አንድ ሚዲያ ከበሬጅ አልሰጠውም። በአሁኑ ሰዓት ይሄም በደንብ በተጠና ሁኔታ በኢትዮጵያ ላይ እየተሰራ ያለ ደባ ነው። ስለዚህ የአሜሪካ መንግስት ተገቢ መረጃ እየደረሰው አይደለም። በተለይ የጥፋተኛው የህወት ጉዳዮች እየተድበሰበሱ ነው። ሆስፒታሎች ተደብድበዋል፣ ተቃጥለዋል። የእምነት ተቋማት ተመጥተዋል። ይሄ በአለም አቀፍ ህግ ክልክል ነው። ህጻናት በጦርነት ተሳትፈዋል። የትኛውም ለአሜሪካ አስተዳደር ቅርብ የሆነ ሚዲያ ይህንን ነገር በይፋ አልዘገበም፣ አላወገዘም። የአሜሪካ መንግስት ደግሞ መረጃ የሚያገኘው ከሚዲያዎቹ ነው፣ ከኢንቴሊጀንስ መስመሩ ነው ብለን እናምናለን። ሆን ተብሎ ከኢትዮጵያ የኢትዮጵያ እውነት እየተደበሰበሰ ከሆነ እኛ ቀጥታ ፕሬዚደንቱን አድሬስ አድርገን እውነታችንን ለትክክለኛ ውሳኔ እንዲያመቸው እናቀርባለን ነው አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ነጩ ፖስታ ወደ ነጩ ቤተ መንግስት የተሰኘውን የወጣቶች ዘመቻ ዙሪያ እያጠናከርነው ዝግጅት ነው እየተከታተላችሁት ያላችሁት ቆይታችንን እያደረግን ያለ ነው። ሀሳቡን ከማመንጨት አንስቶ ዘመቻውን የማስተባበር ስራ ከሚሰሩት አቶ አለማየሁ ሰይፉ ጋር ነው ውይይታችን ይቀጥላል። የአሁኑ እንቅስቃሴ እንግዲህ በሚሊዮኖች የሚቆጠሩ ደብዳቤዎችን ወደ ዋይት ሀውስ ወይም ወደ አሜሪካ መንግስት መቀመጫ ወደሆነው ቤተመንግስት ማድረስ እንደሆነ ቀደም ብለን ሰምተናል። በአሁኑ ዘመን ሰዎች የተቃውሞ ምልክቶቻቸውና ዘመቻዎቻቸውን በተለያዩ የኤሌክትሮኒክስ መንገዶች በኢንተርኔት ላይ ወደ ማስተላለፍ እየዞሩ ባለበት ሁኔታ ይህም መንገድ መምረጣችሁ ለምን ይሆን? ይሄ እንግዲህ መጀመሪያም አካባቢ ትንሽ ገለጽ ለማድረግ ሞክር ያለን። በዓለም አቀፍ ደረጃ አሁን ከ መገናኛ መስመሮች እድገት ጋር ተያይዞ አሁን አንተ እንዳልከው በማህበራዊ ሚዲያዎች እና በኤሌክትሮኒክስ ሚዲያዎች ሀሳብ እየተገለጸ ያለው እና ያለው ነገር ግን አንደኛ የኢትዮጵያ ወጣቶች የኢትዮጵያ ሕዝብ በአጠቃላይ የሆነ ኢሊት አርባን ኢሊት ላይ የተንጠለጠለ ጉዳይ እንዳልሆነ ማሳየት እንፈልጋለን። የኢትዮጵያ ጉዳይ የኢትዮጵያ ጉዳይ ሙሉ ለሙሉ ከታች ከገጠር የኢትዮጵያ ቀበሌ አንስቶ ሁሉም ኢትዮጵያዊ የሚመለከት ነገር መሆኑን በዚህ ደብዳቤ ለማሳሰብ እንፈልጋለን። ምን ልል ፈልጌ ነው? ተደራሽነቱን በጣም በሰፊው ተደራሽ በሆነ ቁጥር ደግሞ ሁሉንም ኢትዮጵያዊ የሚመለከት ጉዳይ መሆኑን በጣም እልም ያለ ሩራል የሆነ በጣም የሆነ እልም ያለ ምንም ግንኙነት የሌለበት የገጠር አካባቢ ላይ ይሄ ደብዳቤ በአንድ ኢትዮጵያዊ ተጽፎ የዋይት ሀውስ መድረስ ይችላል። ስለዚህ በዚህ ጉዳይ ላይ በኢትዮጵያችን ላይ እየተደረገ ያለው ሀገር ለማፍረስ እየተደረገ ያለው ጫና በአጠቃላይ ሁሉንም ኢትዮጵያዊ አስከፍቷል የሚለውን በዚህ ማሳየት እንፈልጋለን። አንደኛው ስለዚህ የትዊተር ሌሎች ሶሻል ሚዲያዎች እና የኤሌክትሮኒክስ መገናኛ መንገዶች የሌለው ሰው በሙሉ እንዲደርሰው እንፈልጋለን። አንደኛ ሁለተኛው ነገር ቁጥሩን እኛ በአምስት ሚሊዮን የገደብነው ለምንድን ነው ከዚህ በላይ ከሆነም ደግሞ በጣም ያው የሎጂስቲክስም ብዙ ነገሮች ያመጣል ብለን ነው እንጂ ኮንሰርንድ ሆኖ በዚህ ጉዳይ ላይ መሳተፍ የሚፈልገው ኢትዮጵያ በጣም ብዙ ነው። ከመቶ አስር ሚሊዮን ሕዝብ ውስጥ አምስት ሚሊዮኑ እንግዲህ ወጣት ይሄንን ደብዳቤ ከጻፈ የአሜሪካ መንግስት በሌላ በኩል እየረበሹ ያሉት ሀገሪቷን እየበጠበጡ ያሉት እናፈርሳለን የሚሉት የህዋት ኃይሎች ደግሞ በቁጥር አነጻጽሮ ውሳኔ ላይ ለመድረስ ያመቸዋል ብለን እናምናለን። እና በዋናነት የሁሉም የኢትዮጵያውያን ጉዳይ መሆኑን ማሳየት ብዛታችንን ቨርሰስ የኢትዮጵያን ለማፍረስ መሞከራለሁ እፈልጋለሁ ከሚለው ሀይል ጋር ብዛታችንን ማሳየት እና እውነታችንን ሁሉም ኢትዮጵያ የሚመለከተው መሆኑን ለመግለጽ ይሄ ዘመቻ በዋነኝነት ወጣቶች ላይ ያነጣጠረ እንደሆነ ተሰምቷል። ወጣቶችም ናችሁ እያንቀሳቀሳችሁ ያላችሁት በአመራርነት። በዋናነት ዛሬ በጦርነት እየተናጠች ያለችው ኢትዮጵያን የሚረከብ ኃይል ነው። እንግዲህ ወጣት ብለን ስናነሳ ከዲፕሎማሲ እሰጣ ገባው ይልቅ በሰላምና መረጋጋት ስራዎች ውስጥ ይህን ኃይል ማሰማራት ማነቃቃቱ የተሻለ አይሆንም ወይ? ወይንስ መሰል ስራዎችን ለወደፊቱ የመስራት አላማ አላችሁ? ለምንድን ነው በዚህኛው ስራ መጀመር የፈለጋችሁ? የሀገራችን ጉዳይ በጣም አሳሳቢ ደረጃ ላይ በመድረሱ ነው። በዚህ ስርዓት መጀመር የፈለግ ነው። ሀገር አልባ እናደርጋቸዋለን ተብሎ እየተዛተብን ኢትዮጵያውያን ወጣቶች ሀገር የማይኖረን ከሆነ ምንድን ነው ትርጉሙ የመኖራችን ሌሎች ነገሮችን የመስራታችን? መጀመሪያ ሀገር ሊኖረን ይገባል። ሀገራችንን የማስቀጠሉ ጉዳይ የኢትዮጵያ ወጣቶች የህልውና ጉዳይ ነው፣ የመጀመሪያው ነገር ማለት ነው። ስለዚህ ይሄ ቡድን ሀገሩን ማፍረስ ነው ከተባለ በፈረሰ ሀገር ላይ ምንድን ነው የምንነጋገረው? መጀመሪያ ስለዚህ በፕራዮሪቲ ደረጃ ትክክል ነን ብለን እናምናለን። ከዚህ አንጻር ማለት ነው። ሀገር የፈረሰባቸው ህዝቦችን ተመልክተናል፣ በተለያዩ አለሞች ላይ ሊቢያ። ዴሞክራሲ ይሰጣቸዋል የተባሉ ወጣቶች፣ ማህበራዊ ዋስትና ይሰጥ የነበረ መንግስት በሊቢያ ፈርሶ፣ አሁን የሊቢያ ወጣት ዴሞክራሲ የለውም። ማህበራዊ ዋስትና ፈጽሞ ተረስቷል። ሊያስበው አይችልም። ሀገር የለውም። በአጠቃላይ የትም ሀገር ቪዛ ሄዶ ማስመታት ይችል የነበረ የሊቢያ ወጣት በአሁኑ ሰዓት የትኛውም ኤምባሲ በጣም በሰፊው እንደ አንድ ተራ ድሃ ሀገር ክብሩ ተነክቶ ነው ቪዛ ማግኘት የሚችለው። ይሄ ነገር ከነጎዳኛ ጋር እየመጣ እያየን ከዚህ የቀደመ ነገር አለን ብለናልና ስለዚህ በፕራዮሪቲ ደረጃ ትክክል ነን እንላለን። ሌላው እንግዲህ ከዚሁ ጋር አንስተ ያነሳኸው ነገር ምን አስባቸዋል? ሌሎች ነገሮችን በተመለከተ የኢትዮጵያውያንም የበለጠ የሚያጠናክሩ ወጣቶችን የበለጠ እርስ በእርስ የሚያግባቡ ኢትዮጵያዊነትን የሚያጋምዱ ነገሮች ላይ ወደፊትም እንሰራለን። ይሄንን በተለያዩ ሀገሪቱ አካባቢዎች ኢንክሉዲንግ ትግራይ ወጣቶች ጋራ በሰፊው የተጠናከረ ስራ እንዲሰራ እንፈልጋለን። እኛ የምናምነው አንድ የተሳሳተ ያ ቡድን አለ ብለን ነው የምናምነው እንጂ አጠቃላይ የኢትዮጵያ ወይም ደግሞ የሌላው ሀይል ጋራ ምንም አይነት ችግር አለ ብለን አናምነ። ወደፊት ወጣቱን በጣም ኢትዮጵያዊነት የሚያጋምዱ ስራዎችን ለመስራት አቅደናል። አሁን በቅርቡ ይሄንኛውን ካምፔን ስንጨርስ አንድ አዲስ ላውንች የምናደርገው ካምፔን አለ። ለጊዜው እንግዲህ ይሄ ይቆየንና ያ በወቅቱ ሲደርስ ገልጸዋለሁ። ከመለያየታችን በፊት ምን ያህል ወጣቶች በዚህ እንቅስቃሴ ውስጥ ተሳትፈዋል? እንደዚህ የሚሰባሰበው ደብዳቤ ወይም የሚሰባሰበው መልዕክትስ መቼና በምን ሁኔታ ነው ለአሜሪካ ዋይት ሀውስ ቤተመንግስት ቤተ መንግስት ይደርሳል ብላችሁ የምታስቡት? አጠቃላይ እንግዲህ ይሄንን የደብዳቤ መጽሐፍና በፖስታ አድርጎ ወደ ማዕከል የማድረሱን ስራ እስከ መስከረም አስራ አምስት በኢትዮጵያ አቆጣጠር እንጨርሳለን ብለናል። መስከረም አስራ አምስት ጀምሮ በእንግዲህ የፖስታ መላኪያ መንገዶችን ተጠቅመን ለአሜሪካ መንግስት ቀጥታ እንልካለን ማለት ነው። ወጣቶች እስካሁን ባለው ሁኔታ እጅግ በጣም ሰፊ የሆነ ተሳትፎ ነው እያደረጉ ያሉት። እኛ እንደውም አስበን የነበረው የሲቪል ማህበረሰብ ድርጅቶች ውስጥ ያሉ ወጣቶች እንደዚህ የወጣት አደረጃጀት ውስጥ ያሉ ወጣቶች ብቻ ነበሩ ይሳተፋሉ ብለን ግምት አንስተን ወደ አምስት ሚሊዮን የወሰድነው ማለት ነው። ነገር ግን ይገርመሃል ብ በአሁኑ ሰዓት የማይደውልልን የኢትዮጵያ ሕዝብ የለም። ምን እንርዳችሁ ከሚለው የቢዝነስ ኮሚኒቲ ጀምሮ እያንዳንዱ በሌላ ሴክተር ውስጥ ያለ ወጣትነቱም ኢቭን ያለፈው ራሱ ምን እንዴት አድርገን ይሄን ደብዳቤ እንጻፍና እንላክ እውነታችንም በዚህ መግለጻችን አግባብ ነው ብሎ እጅግ በጣም ሰፊ የሆነ ሞቲቬሽን ነው ያለው። እና እንቅስቃሴው በጣም ደስ የሚል ነው። ሰው ለኢትዮጵያ ያለውን ፍቅርና ክብርም በዚህ ሁኔታ አረጋግጠንበታል። እጅግ በጣም አመሰግናለሁ። አለማየሁ ሰይፉ የነጩ ፖስት አጎርፍ ወደ ነጩ ቤተ መንግስት የተሰኘ አገር አቀፍ ዘመቻ ዋና ጸሐፊ ነህ። ለነበረን ቆይታ በእጅጉ አመሰግናለሁ። አመሰግናለሁ። አድማጮች ከዩዝ ኢምፓወርመንት ተቋም ዳይሬክተር አቶ አለማየሁ ሰይፉ ጋር የነበረን ቆይታ ይህን ይመስል ነበር። ከእኛ ጋር ለነበራቸው ጊዜ እናመሰግናለን። አሁን በአንድ ሙዚቃ እረፍት አርገን ስንመለስ ለአካባቢ ጥበቃ ትልቅ አስተዋጽኦ የሚያደርግ ቦርሳ እያመረተች ለገበያ የምታቀርብ ወጣት እናስተዋውቃችኋለን። አሁንም ቆይታችሁ ከእኛ ጋር ይሁን። Oh no. ረዴት ታደሰ ትባላለች የወጣቷ እንግዳችን። ረዴት ተጠቅመው ሲጨርሱት ለም መሬት ላይ አትክልት ሆኖ መብቀል የሚችል የወረቀት ቦርሳ ለገበያ አቅርባለች። ይህ ፕላንቴብል ባግስ ስትል የሰየመችው የሚበቅል ቦርሳ ለጊዜው በትንሽ መጠን ብቻ እየተመረተ ቢሆንም ስራውን ለማስፋት በብሉሙን የስራ ፈጣሪዎች ውድድር ላይ ተሳትፋ ለመጨረሻው ዙር ካለፉት መካከል ሆናለች። ከረዴት ጋር ቆይታ ያደረገችው ኤደን ገረመው የሚከተለውን አሰናድታለች። ረዴት ከአዲስ አበባ ዩኒቨርሲቲ ስነ ህንጻ ተምራ ከተመረቀች አራት ዓመት ሆኗታል። ገና ከልጅነቷ ጀምሮ ተወልዳ ባደገችበት በሐዋሳ ከተማ በመኖሪያ ግቢያቸው ውስጥ ፍራፍሬዎችን በመትከል ከአትክልቶች ጋር ቁርኝት እንዳዳበረች ትናገራለች። ካደገች በኋላ የፕላስቲክ ፌስታሎች በአየር ንብረት ላይ የሚያመጡትን ጫና ስትረዳ ደግሞ ለዚህ ነገር መፍትሄ ለመፈለግ ከአጋሯ ህሊና ታዳሰር ጋር በመሆን የተለያዩ ሙከራዎችን አድርጋለች። በዚህ ሂደት ውስጥም ተመልሰው በጥቅም ላይ መዋል የሚችል የወረቀት ቦርሳ ያዘጋጁ ሲሆን ይህን ቦርሳ ልዩ የሚያደርገው አገልግሎቱን ሲጨርስ የለማ መሬት ላይ ተጥሎ የተለያዩ የአትክልት አይነቶች ሆኖ መጽደቅ መቻሉ ነው። እዳደኤት ተተክሎ ስለሚበቅለው ቦርሳ አጀማመር እንዲህ ታስረዳለች። ሐዋሳ ነው። ከሶስት ወቶች ጋ ነው ያደግኩት። በልጅነታችን እኛ አትክልት ስንኮተኩት የተለያዩ ፍራፍሬዎችን ስናሳድግ ነው በቤታችን ውስጥ ያደግነው። አሁንም ድረስ ያደግንበት ቤት ውስጥ የማንጎ፣ አቮካዶ፣ የተለያዩ ፍራፍሬዎች አሉ። እንደ አንድ ግዴታም ነበር የሚታይብን በልጅነታችን ስናድግ ማለት ነው እነሱን መንከባከብ። እሱም ወደዚህ የመጣ ይመስለኛል። ከዛ በኋላ በሁለት ሺህ አስራ ዘጠኝ ነው ምን ነገር ሀሳብ ያመጣሁት ነበረ ወደ ሀሳቡ የገባሁበት ምክንያት ምን ነበር? ሁለት ሺ አስራ ስምንት ላይ አዲስ አበባ ዓለም ላይ የአየር ብክለት ካለባቸው ከተሞች ውስጥ አንዷ ሆና በጣም ኃይለኛ ከፍተኛ የአየር ብክለት ካለባቸው ከተሞች ውስጥ ተመድባ ነበረ። ይሄ በጣም አሳስቦኝ ነበረ። የሀገር ደግሞ እንደምታስቡ ከሆነ ስፔሻሊ ደግሞ አዲስ አበባ ላይ ፌስታል በየቦታው በግዴለሽነት ሲጣል እናያለን። እንዲሁ በነፃ ደግሞ በየወሩ ወደ ሁለት ሚሊዮን የሚሆኑ ፌስታሎች አዲስ አበባ ላይ ብቻ በነፃ ይታደላሉ። እነኚህ ሁለት ሚሊዮን ፌስታሎች ደግሞ በስርዓት ሲጣላሉ አይጣሉ የሚለው እንግዲህ የምናየው ነገር ነው። ይሄ በጣም ለእኔ አሳሳቢ ሆነብኝ ነበር። ሰው መጀመሪያ ላይ ያሰብኩት እንደውም ኢንተርኔት ላይ የእንቁላል ማስቀመጫዎችን ከወረቀትና ከአትክልት ዘር ጋር እየቀላቀሉ የሚሰሩ አንድ የወጣት ቡድኖችን አየሁኝና በጣም አስደንቆኝ እሱን ለመስራት ነበር ያሰብኩ የነበረው። ነገር ግን የወረቀት ማስቀመጫ ሀገራችን ላይ ኦልሬዲ ድጋሚ በሚጠቀሙት ወረቀት እየተሰራ ነው ያለው እና አይ ቲንክ እሱ ጥሩ ቦታ ይዛል ቪጂ ስላሰብኩኝ ወደ ፌስታል ለመዞር ፈለኩኝ። ሶ አሁን እነኝም ቦታዎች በተቻለ አቅም ፌስታልን እንዲያስቀሩልን በሚል ሰው ይሄ ይተከላል፣ ወደ አትክልትነት ይቀየራል የሚለው ኢንትረስትድ ሆኖበት እንሞክረው ብሎ እንጀምረውም ነው፣ ይሄንን ሀሳብ ያመጣሁት። በአሁን ሰዓት ቦርሳዎቹ በጥቂት ቁጥር ብቻ እየተመረቱ መሆኑን የምትናገረው ረዳይት ለጊዜው የቲማቲም የቲማቲምና የካሮት ዘር መያዛቸውንና በቀጣይ ሰፊ የዘር ምርጫ እንዲኖራቸውም እየሰሩ መሆኑን ታስረዳለች። እኛ ዋናኝነት ያሰብነው በማሽነሪ የታገዘ ማምረት ለማካሄድ ነው ያሰብነው። ነገር ግን አሁን ላይ አቅማችን እዛ ላይ አልደረሰም። ስለዚህ በኪራይ ማሽኖች እየሰራን ያለ ነው። በራሳችን ማሽን ሳይሆን ማሽኖችን በመከራየት ነው እየሰራን ያለ ነው። ለእነዚህ ደግሞ የምንጠቀማቸው አንደኛ ከዚህ በፊት ጥቅም ላይ ውሎ የነበረ ወረቀት አሁን ለመዘድጋሚ የተዘጋጀ ማለት ነው። እሱን እንጠቀማለን። የአታክልት ዘር እንጠቀማለን። የአታክልት ዘሩ ደግሞ ስንጠቀም በጣም ኢኮኖሚካል በሆነ መንገድ ምክንያቱም በማይኖርበት መንገድ ነው የምንጠቀመው። ከዚህ በተጨማሪ ግሉ ወረቀቱን ለማጣበቂያ የመሳሰሉትን ነገሮች እንጠቀማለን። ከዚህ በተጨማሪ መጨመር እንፈልገው ነገር ምንድን ነው? ብዙ ጊዜ ወረቀት ቦርሳ መያዣዎች ወይ ገመድ ይሆናሉ ወይ ቃጫ ይሆናሉ። እኛ ግን ሙሉ ቦርሳው ከአፈር ጋር እንዲዋሐድ ስለምንፈልግ ሙሉ በሙሉ ከወረቀት የተሰራ ነው ዘሩ ላይ አፈርም ላይ ምንም አይነት ጉዳት ና አስከትሉ ኬሚካሎች ብቻ ነው የምንጠቀመው። ሁለት እስከ ሶስት ጊዜ መልሰን እንድንጠቀመው ብለን ነው ምናስበው። ምክንያቱም እጣ ገሰን ስንመጣ በፌስታሊዘን ከገባን በኋላ አጣጥሰን እናስቀምጠያለን። ለድጋሚ ድጋሚ ለመጠቀም ማለት ነው። ይህኛውን በዛ ወይ ለመጠቀም ነው። አጣጥሾ ቶቻችን በተደጋጋሚ ገበያም ሲሄዱ ምንም ሲሉ እራሱን እንዲጠቀሙት ብክነት የሚለውንም ነገር በእጅጉ ለመቀነስ ይረዳናል። ዘሮቹን አሁን ላይ ከኢትዮጵያን ሲድ አሶሴሽን ጋር ስለ ዘር የሚሆነውን በመነጋገር ላይ ነን። ያለ ነው ለጊዜው እየተጠቀምን ያለ ነው የካሮትና የቲማቲም ዘርን ነው። ነገር ግን ወደፊት ምን እናስባለን ቦርሳዎችን በተለያዩ አይነት ሰውዬው በምርጫው የተለያዩ አይነትን ቬጅቴብልን እየመረጠ እሱ ዘር ያለበትን ቦርሳ እያለ ላይ እንዲገዛ እናስባለን። ይሁንና ሲተከል የሚበቅለውን ቦርሳ ለገበያ በማብቃትና በማስተዋወቅ ሂደትም ውስጥ የተለያዩ ፈተናዎች እንዳሉባቸው ነው ረዴት የምትናገረው። አንደኛው ቻሌንጅ ምንድነው? ህብረተሰቡ የፌስታልን ጉዳት ጉዳት ስላልተገነዘበውም ወይም የምር የሚያደርሰው ጉዳት ምን እንደሆነ አላወቀውም። ይህ በጣም ትልቅ ቻሌንጅ ነው። አንድ ነገር ሰው እንደሚገዳው ካላወቀ በቀር ሊያቆሙ ፈቃደኛ ሊሆንልን አይችልም። ሁለተኛው ደግሞ የዋጋ ጉዳይ ነው። ፌስታል ኦልሞስት ምንም ሳንከፍልበት ማለት ይቻላል በየቀኑ ቤታችን ውስጥ ክፍ ከስበን እንገባለን። ለምንገዛው እቃ እንከፍላለን። ለፌስታል ግን አንከፍልም። ግን በብዛት ዘነው እንገባለን። ከዚህ ጋር መወዳደር ትንሽ ይከደናለኝ። እኛ ቦታዎች ማለት ነው በሁለት አይነት ሳይዝ ነው የሚመጡት መካከለኛ ሳይዝ እና ትልቅ ሳይዝ ሆኖ ማለት ነው። ትልቁን ሳይዝ የምንሸጠው በስምንት ብር ነው። ሚዲየም ዋን ደግሞ በስድስት ብር ነው የምንሸጣ። በስምንት ብር የሚሸጠው አሁን አዲስ አበባ ገበያ ላይ ባሉ ሌሎች የወረቀት ቦርሳ ነው በአስራ ሶስት ብር የሚሸጠው ነው። እኛ በተቻለ አቅም ዋጋችንን ለማውረድ አስዘናል። ምክንያቱም አላማችን አንደኛ ተደራሽነትን ማግዛት፣ እንዲሁም አዌርነስ መፍጠር ስለሆነ ዋጋችንን በደንብ አውርደን ነው እየሰራ ነው ያለ ነው ሌላው ደግሞ በደረጃ ደግሞ ስንመጣ ባለፈው አመት ላይ የተወካዮች ምክር ቤት ፌስታልን ከገበያ ላይ እንዲወጣ የሚል ህግ አውጥቶ ነበረ። ነገር ግን ህጉ መሬት ላይ ወርዶ አላየነውም እስካሁን። ከዚህም በፊት እነዚህ የመሳሰሉ ህጎች ሲወጡ እንሰማለን። ነገር ግን ሲተገበሩ አይተናቸው አናውቅም። በቆራጥነት እነኝህ ህጎች ካልተተገበሩ በቀር አንደኛ እነኝህ ነገሮች መስራት ከባድ ነው። ሁለተኛው የነገሪቷ ኢትዮጵያን በጣም የምታሰጋ ትሆናለች ብዬ አስባለሁ። ፕላንተብል ባክስ ወይም መተከል የሚችሉ ቦርሳዎች ፋብሪካ አቁሞ ሙሉ ለሙሉ ወደ ስራ ለመግባት የገንዘብ ድጋፍ የሚሻ ሲሆን የብሉሙን የስራ ፈጣሪዎች ውድድር ላይ የማብቂያ መርሃ ግብር ውስጥ በተመቻቸላቸው እድል በመጠቀም እየተንቀሳቀሱ ይገኛሉ። በአሁኑ ሰዓት ለመጨረሻው ዙር ካለፉት ተወዳዳ ተወዳዳሪዎችን መካከል ናቸው። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ። it did like in አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማርና እኔም ሳስተናግዳቸው ያመሸወት ስመኝሽ የቆየ ነበርን። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሳይበለን መልካም ምሽት።